የሰብዓዊ መብቶች ጉዳይ ሲነሳ የኢትዮጵያ ስም እምብዛም በበጎ አይነሳም። በብዙ የምትታወቀው በተቃውሞ ድምጾች ላይ ታካሄዳለች በሚባለው አፈና ጋዜጠኞችን በማሰሯ የፖለቲካ ተቃዋሚዎችን በማሳደዷ ወይም በማዋከቧ ነው። ለመሆኑ የመንግስቱ ተቀናቃኞች የሚደርሱባቸው ወከባዎች ወይም አፈናዎች የሚገለጡት በምንድን ነው? አዲስ አበባ የምትገኘው ሪፖርተራችን ማርታ ፋንደር ቮልፍ ምርጫው ከመካሄዱ ጥቂት ቀደም ብሎ በዚህ ሰብዓዊ መብቶች በኢትዮጵያ ጉዳይ ላይ ከአዲስ አበባ ዘግባ ነበር። ሰሎሞን አባተ አምነስቲ ኢንተርናሽናል ባለፈው ሳምንት መጨረሻ አካባቢ ካወጣው ሪፖርት አካቶ እንደሚከተለው አዘጋጅቷል። ሰሎሞን አባተ የኢትዮጵያ መንግስት ያለማቋረጥና በስርዓት ደረጃ ያዋክበናል፣ ያሸማቅቀናል፣ ያሳድደናል፣ አባሎቻችንንና ደጋፊዎቻችንንም ያስራል ሲሉ ተቃዋሚ ፓርቲዎች ሮሮና ስሞታዎችን ያሰማሉ። የፖለቲካ ፓርቲዎች በተደላደለ ሁኔታ መንቀሳቀስ እንዳይችሉ መንገዱን ሁሉ የከበደ ለማድረግ መንግስቱ የተለያዩ ዘዴዎችን ይጠቀማል ብለዋል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ተመራማሪ ፊሊክስ ሆርን። ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል። እንዲህ አይነቶቹ እርምጃዎች ተቃዋሚዎቹ ፓርቲዎች ደጋፊዎቻቸውን ማሰባሰብ ወይም ማነቃነቅ እንዳይችሉ እንደሚያደርጓቸው የሚናገረው የመብቶች ተሟጋቹ ድርጅት ኢትዮጵያ ውስጥ እንዲህ አይነቱ ተቃውሞን በኃይል የመበተን ዘመቻ ከእያንዳንዱ ፌዴራል ምርጫ በፊት እንደሚስተዋል ይጠቁማል። የኢትዮጵያ መንግሥት በመገናኛ ብዙሃኑ ላይ የተጠናና ተከታታይ የብተና ወይም የአፈና እርምጃ ከምርጫው በፊት እየወሰደ ነው ሲል ሁማን ራይትስ ዋች ከጥቂት ወራት በፊት መግለጫ አውጥቶ ነበር። አምነስቲ ኢንተርናሽናል የሚባለው ሌላው የሰብአዊ መብቶች ተሟጋች ቡድን ባወጣው አዲስ መግለጫ የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሐሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ ጭፍለቃ በሕዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግስቱ ሁሉንም አይነት ተቀባይነት ያላቸውን ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት ቁጥራቸው የበዛ በህጋዊነት ተመዝግበው የሚንቀሳቀሱ ተቃዋሚ ፓርቲዎችን አባላት፣ ጋዜጠኞችን፣ ብሎገሮችንና ሰልፈኞችን ማሰራቸውን፣ ለአፈና ጉዳይም የተለያዩ የማዋከቢያ ዘዴዎችና ነጻውን ሚዲያና ሲቪል ማህበረሰብን ለማፈን የወጡ ህግጋትን በማቆራኘት እንደሚጠቀሙ አምነስቲ ኢንተርናሽናል በዚሁ መግለጫው አስታውቋል። ለነገው ምርጫ የተቃዋሚ የፖለቲካ ድርጅቶች አባላት በሚያደርጓቸው እንቅስቃሴዎች ላይ የተጣሉባቸው ገደቦች መብዛታቸውንም አምነስቲ አመልክቷል። አምነስቲ ኢንተርናሽናል በዚሁ መግለጫው የሲቪል ማህበረሰቡ በምርጫ መታዘብ ላይ የመሳተፍ አቅምም በበጎ አድራጎት ድርጅቶችና ማኅበራት አዋጅ ምክንያት መዳከሙን አክሎ ገልጿል። አምነስቲ ኢንተርናሽናል ለብቸኛው ዓለም አቀፍ ታዛቢ ለአፍሪካ ህብረት የምርጫ ታዛቢ ልኡክ ባስተላለፈው ጥሪ የሰብአዊ መብቶች አያያዞችንም እንዲፈትሽ ጠይቋል። እነዚህ የኢትዮጵያ መንግስት የራሱን ህዝብ መሠረታዊ መብቶች አያከብርም እያሉ በየወቅቱ የሚከሱ ዓለም አቀፍ ድርጅቶች የራሳቸው አጀንዳ ያላቸው ናቸው እያለ መንግስቱ ክሶቻቸውን በየወቅቱ ውድቅ ያደርጋል። የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ሬድዋን ሁሴን ሰብዓዊ መብቶች እየተከበሩ ነው፣ ስህተቶች ግን ይፈጠራሉ ይላሉ። ስህተቶች ሲፈጠሩ፣ ስህተቶቹ በመዋቅር ደረጃ በተከታታይ የሚፈጸሙ ናቸው። እነዚያ ስህተቶች እንዲፈጸሙ ሲበረታታል፣ እነዚያ ስህተቶች በመንግሥት ታቅደው ነው የሚፈጸሙት። እንዲህ ዓይነት ስህተቶች በተፈጸሙ ጊዜስ ለማስተካከል ወይም ስህተቶቹን ለማረም የሚያስችሉ ሕግጋት የሉም? ሕግጋቱ አሉ። ቁርጠኝነቱ ቢኖርም እንደ ባህል አልተያዘም። ስለዚህ ስህተቶች ይፈጠራሉ። ይሁን እንጂ በመዋቅር ደረጃ ተደራይተው ወይም እንደ ሥርዓት የሚከናወኑ አይደሉም። ኢትዮጵያ አወዛጋቢ የሆነ ጸረ ሽብርተኝነት አዋጅ የዛሬ ስድስት ዓመት በነሐሴ ሁለት ሺህ አንድ ዓመተ ምህረት ማለት ነው አውጥታ እየሰራችበት ነው። ዛሬ ብዙ የተቃውሞ ፖለቲካ መሪዎችና ጋዜጠኞች ተከሰው ወይም ተፈርዶባቸው በየእስር ቤቱ የሚገኙት በዚያ ድንጋጌ ምክንያት ነው። ጋዜጠኞችን በብዛት በማሰር ኢትዮጵያ በአፍሪቃ ሁለተኛ ነች። በደረጃ የቀደመቻት ኤርትራ ብቻ ነች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ እንደሚለው ባለፈው ዓመት ዞን ዘጠኝ በሚል ራሳቸውን የሚጠሩ ዘጠኝ የኢንተርኔት ጸሐፊዎች ወይም ብሎገሮችና ጋዜጠኞች ተይዘው ማኅበራዊ መገናኛ ዘዴዎችን ለአመፅ ለማነሳሳት መጠቀም በሚልና የሽብር ክሶች ተመስርተውባቸው እስር ላይ ይገኛሉ። በመታየት ላይ ባለው ክስ ውስጥ ፍሬ ያለው ጭብጥ ስለማይታይ በእነዚህ ወጣት ብሎገሮችና በጋዜጠኞቹ ላይ የተመሰረተው ክስ የፖለቲካ ክስ ነው ብለው እንደሚያምኑ ጠበቃቸው አመሃ መኮንን ተናግረዋል። ኢትዮጵያ ድንቅ የሆነ ሕገ መንግስትና የማስፈጸሚያ ሕግጋት ያሏት ሀገር ነች ይላሉ አቶ አመሃ። ይሁን እንጂ መንግስቱ ለሕግጋቱ ቁርጠኝነቱ ወይም መገዛቱ ስለሌለው የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ገጽታ የሚያስመካ አይደለም። this government was on power for the last 23 years so it has ይህ መንግስት ላለፉት 23 አመታት ስልጣን ላይ ቆይቷል። ለሰብአዊ መብቶች መከበር ቁርጠኝነቱን ለማሳየት እድሉ በስፋት ነበረው። ይሁን እንጂ እንዲህ አይነቱን ቁርጠኝነት አሳይቶ ሰፊውን ህዝብ ማሳመን አልቻለም። አሁንም መንግስቱ ሰብአዊ መብቶችን በሚረግጥ መንገድ ስልጣኑን ለመጠበቅ የሚያስችሉትን እርምጃዎች እየወሰደ የሚቀጥል ይመስለኛል። የዛሬ ስድስት ዓመት በየካቲት ሁለት ሺህ አንድ ዓመተ ምህረት የወጣው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ከአውሮፓ ፓርላማና ከሌሎችም ዓለም አቀፍ ድርጅቶች ብዙ ነቀፌታና ጥላቻ ይሰነዘርበታል። የሲቪል ማኅበረሰብ ድርጅቶች ወደ ምርጫው ታዛቢዎችን በመላክ ሰፊ ሚና ይጫወታሉ። ይሁን እንጂ የሁለት ሺህ አንዱ አዋጅ እነዚያ ድርጅቶች በሰብአዊ መብቶች ሙግት ጉዳዮች ውስጥ እንዳይገቡና ከውጭም የገንዘብ ድጋፍ እንዳያገኙ ያግዳቸዋል። ምርጫ ላይ የሚሳተፉት ሁሉም ተቃዋሚ ፓርቲዎች ለዲሞክራሲያዊ ስርዓት በር እንደሚከፍቱና ሰብአዊ መብቶችን እንደሚያከብሩ ወይም እንደሚያስጠብቁ ቃል እየገቡ ነው የሚወዳደሩት።